መከረኛው ማንቸስተር ዩናይትድ በዛሬው ዕለት በሜዳውና በደጋፊዎቹ ፊት በሊቨርፑል በተወሰደው የተቀናጀ ጥቃት ሙሉ ለሙሉ ተደመሰሱም በጥቃቱም የተረፈ ኃይል ባይኖርም ኦናናን ጨምሮም አብዛኛው ክንፍ ሲደመሰስ፣ የቀረው ኃይል ደግሞ የኦልድ ትራፎርድን ምሽግ ለቆ እግሬ አውጪኝ ብሎ ፈርጥቷል። በአስር አለቃ ኤሪክ ቴን ሃግ የሚመራው ግራ የተጋባው የሻሼ ስብስብ ከነገብር አበሮቹ እስከ ወዲያኛው ዱቄት ሆነዋል ሲል ዶክተር ሾብሶ ዘግቧል።